ትንቢተ ዘካርያስ ምዕራፍ አስር በኋለኛው ዝናብ ጊዜ ከእግዚአብሔር ዘንድ ዝናቡን ለምኑ፤ እግዚአብሔር መብረቅ ያደርጋል፣ እርሱም የበልግ ዝናብን፣ ለእያንዳንዱም በሜዳ ውስጥ ሣርን ይሰጣል። ተራፊም ከንቱነትን ተናግረዋልና ሟርተኞችም ውሸትን አይተዋልና ሕልምንም የሚያዩ በሐሰት ተናግረዋል፤ በከንቱም ያጽናናሉ፤ እረኛም የላቸውምና እንደ በጎች ተቅበዝብዘዋል፣ ተጨንቀውማል። ቁጣዬ በእረኞች ላይ ነድዶአል፣ አውራ ፍየሎችንም እቀጣለሁ። የሰራዊት ጌታ እግዚአብሔርም የይሁዳን ቤት መንጋውን ጐብኝቶአል፣ በሰልፉም ውስጥ እንዳለ እንደ ክብሩ ፈረስ ያደርጋቸዋል። ከእርሱ ዘንድ የማዕዘኑ ድንጋይ፣ ከእርሱም ዘንድ ችንካሩ፣ ከእርሱም ዘንድ የሰልፉ ቀስት፣ ከእርሱም ዘንድ አስገባሪ ሁሉ በአንድ ላይ ይመጣሉ። በሰልፍም ጊዜ ጠላቶቻቸውን በመንገድ ጭቃ ውስጥ እንደሚረግጡ ኃያላን ይሆናሉ። እግዚአብሔርም ከእነርሱ ጋር ነውና ይዋጋሉ፣ ፈረሰኞችም ያፍራሉ። ወድጃቸዋለሁና የይሁዳን ቤት አበረታለሁ፣ የዮሴፍንም ቤት አድናለሁ። አደላድላቸዋለሁም እመልስላቸዋለሁ። እኔም አምላካቸው እግዚአብሔር ነኝና እኔም እሰማቸዋለሁና እንዳልጣልኋቸው ይሆናሉ የኤፍሬምም ሰዎች እንደ ኃያላን ይሆናሉ። ልባቸውም የወይን ጠጅ እንደ ጠጣ ሰው ደስ ይለዋል። ልጆቻቸውም አይተው ደስ ይላቸዋል፣ ልባቸውም በእግዚአብሔር ሐሴት ያደርጋል። ተቤዥቼአቸዋለሁና በፉጨት ጠርቼ እሰበስባቸዋለሁ፣ ቀድሞም በዝተው እንደ ነበሩ ይበዛሉ። በአሕዛብም መካከል ብዘራቸው እንኳ በሩቅ አገር ሳሉ ያስቡኛል። ከልጆቻቸውም ጋር በሕይወት ይኖራሉ ይመለሱማል። ከግብጽም ምድር እመልሳቸዋለሁ፣ ከአሦርም እሰበስባቸዋለሁ። ወደ ገለዓድና ወደ ሊባኖስ ምድር አመጣቸዋለሁ፣ የሚበቃም ቦታ አይገኝላቸውም። እርሱም በጭንቅ ባሕር ያልፋል፣ የባሕርንም ሞገድ ይመታል፣ የወንዙም ጥልቅ ሁሉ ይደርቃል። የአሦርም ትዕቢት ይዋረዳል። የግብፅም በትረ መንግሥት ይርቃል። በአምላካቸው በእግዚአብሔር አበረታቸዋለሁ፣ በስሙም ይመካሉ፣ ይላል እግዚአብሔር።